Já, ja, já, ja, já, ja, já, ja, já, ja, já, ja, já, ja. ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው የሙዚቃ ቃር አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። አዲሱ 2007 ዓ.ም በገባበት በሶስተኛው ቀን ላይ እንገኛለን። መልካም አዲስ ዓመት እንቁጣጣሽ። ሪ በተሰኘው የአሪያና ግራንዴ ዜማ ነው የምሽት ፕሮግራማችንን የጀመር ነው። የተከበራቸው የሙዚቃ ቃን አድማጮች በድጋሜ መልካም አዲስ ዓመት እንቁጣጣሽ። ቀደምቱ ላ የተሰኘውን የላክ ስታርን ሪሚክስ ነበር ያደምጥ ነው። አዲስ ዓመት ነው፣ ዘና ዘና በሉ። በመቀጠል ደግሞ የአይና ኬሪን ኬፕ ኦን ራይዘን የተሰኘውን ዜማዋን እናደምጣለን። Straight to carry on የማህበራቸው የሙዚቃ ቀር አድማጮች መልካም አዲስ ዓመት እንቁጣጣሽ። ኬፕ ኦን ራይዚንግ የተሰኘውን የአይና ኬሪን ዜማ ነበር ያደመጥነው። ቦምቦም የብላክ አይፒስ ዜማ ነው ቀጥለው I got that hit to beat the block. You can get that bass on below. I got that rock and roll, that future flow, that digital spit, next level visual. Sh I got that boom boom boom. Gotta get that. get that boom, boom boom, gotta get that boom, boom, boom gotta get that boom, boom, boom gotta get that boom I'm on that supersonic boom, y'all hear that space When when I step inside the room, them girls go H. Y'all stuck on super H, that low five super eight man. I'm on that HD flat, this B go boom boom back. I'm a beast when you turn me on Into the future Cybertron Harder, faster, better, stronger Sexy ladies extra long Cause we got to beat that bounce We got to beat that pound We got to beat that, be that 808 That boom boom in your town People in the place If you wanna get down Put your hands Let the beat rock. Let the beat rock. let the beat ቦም ቦም ቦም የብላክ አይፒስን ዜማ ነበር ያድመጥ ነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻቸው አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክስ ተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉ በሁለቱም ይደርሰናል። በፖስታ ደብዳቤ ያሸጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ይጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ ሙዚቃው ልመልሳችሁና በመቀጠል ደግሞ ዳንጀረስሊ ኢን ላቭ እያለች ቢያንሴ የምትጫወተውን ዜማ አሰማችኋለሁ። to the sun if you next to me then no day ዳንጀረስ ሊላ ላብ የተሰኘውን የቢዮንሴን ዜማ ነበር ያድመጥ ነው። ስለዚች የዓለማችን ኮከብ ድምፃዊ ደናሽና የፊልም ተዋኝ ሄኖክ ሰማግዜር ያዘጋጀው ፕሮግራም አለ። እስቲ ወደዛ ልውሰዳችው። የኢትዮጵያውያን የዘመን መለወጫ በዓል በሚከበርበት ዕለት በዚህ በዋሽንግተን ዲሲ ደግሞ ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሸል ኦባማ በዋሽንግተን ዲሲ ከሚገኙ የቻርተር ትምህርት ቤቶች በአንዱ ጎራ ይላሉ። ቢዩንሴንና የፕሬዚዳንቱን ቢሮ ምን አገናኛቸው እንዳትሉን። በእርግጥ ጥያቄው ተገቢ ነው፣ ግን ጥቂት ከታገሳችሁ ነገሩን አስረዳለሁ። እና በትምህርት ቤቱ ተማሪዎች ማን እንደሚመጣ ሳያውቁ ኖሮ ሰርፕራይዝ ያደርጓቸዋል። ታዲያ አንዷ ተማሪ ማዲሰን ትባላለች። በጉጉት ስትጠባበቅ ቆይታ ጎብኚዎቹ ሲመጡ ፕሬዚዳንት ኦባማና ባለቤታቸው ሚሸል ኦባማን በማየቷ ብዙም ደስ አላላትም። የጠበቀችው ሌላ ኖሮ። መቸም የልጅ ነገር የልባቸውን ነው የሚናገሩት። መጽሐፍ በትምህርት ቤት ቦርሳ ውስጥ በማስገባት አብረው በጠረጴዛ ዙሪያ ተሰባስበው ሳለ ለፕሬዚዳንት ኦባማ ሹክ ትላቸዋለች። ቢዮንሴ ትሆናለች ብዬ ቋቁቼ ነበር። ይገባኛል፣ የኔ ልጆች መልያና ሳሻም እንዳንቺው ነው የሚሰማቸው በማለት ታዳሚውን ፈገግ ያስደርጋሉ ፕሬዚዳንት ኦባማ። ምናልባት የፕሬዚዳንቱ ስሜት እንዳይጎዳ ብላ አስባ ይሆን? ታዳጊዋ ማዲሰን አጽናናቻቸው። በጋዜጠኞች ፊት ይህንን ስላልሽ አመሰግናለሁ። ሁኔታው ግን እሱ እንዳልሆነ አውቃለሁ በማለት መለሱ ፕሬዝዳንቱ። አሁን ወደ ቢዮንሴ ታሪክ ልውሰዳችሁ። ቢዮንሴ በአንዳንድ ዘናጭ አማርኛ ተናጋሪዎች ፒዮንሴ እየተባለችም ትጠራለች። እጅግ ዝነኛ አሜሪካዊት ሙዚቀኛና የኪን ሰው ነች። በ1974 ዓ ም በሂውስተን ቴክሳስ የተወለደችው የሙዚቃ ደራሲ ተዋናኝና ዘፋኝ ገና በልጅነቷ ነው ወደ ሙዚቃው ዓለም የገባችው። አባቷ ማቲው ኖልስ ይመሩት የነበረው የአርንቢ ሪዝም ኤንድ ብሉዝ የሴቶች ሙዚቃ ቡድን በ1990ዎቹ ከፍተኛ ዝናና አተረፈ። አስታወሳችሁ? ደስቲኒስ ቻይልድ ቢዮንሴ በ1998 ዓመተ ምህረት እንደ ኢትዮጵያ አቆጣጠር መሆኑ ነው፣ ከቡድኑ ተለይታ የመጀመሪያዋን የራሷን አልበም ታወጣለች። ዴንጀሮስሊ ኢንላቭን ነው የለቀቀችው። ስኬት የሚለው ቃል ብቻ አይበቃውም። ቀጥሎ የተከሰተው 11 ሚሊዮን ቅጅ ተሸጠ። አምስት የግራሚ የሙዚቃ ሽልማትን አልበሙ አፈሰ። በዓለም ዙሪያ ቁጥር አንድ ዜማ ሆኖ ለሳምንታት የቆዩ በርካታ ዜማዎች ተሰሙ። ከእነዚህም መካከል ክሬዚ ን ላቭ እና ቤቢቦይ ይጠቀሷል ክሬዚ ኢንላቭን ከአሁኑ ባለቤቷ ከጄዚ ጋር ስታዜም ቤቢ ቦይ ደግሞ ከሾን ፖል ጋር በቅንጅት ያዜሙት ነበር። ቢዮንሴ አከታትላ አልበሞች መልቀቅ ጀመረች። ቢደይ በ201 ዓ.ም ወጣ። ዴዣቡ፣ ኢሪፕሌሲብል እንዲሁም ደግሞ ቢዩቲፉል ላየር የተሰኙት ዜማዎች የተካተቱበት ነበር። ቀጥላ ፊቷን ወደ ፊልሙ አለማዞረች ድሪም ገርልስ ላይ እንዲያውም ለጎልደን ግሎብ ሽልማት ታጭታ ነበር። በዛ ተዋናይ ሆና ከፍተኛ አድናቆትን አተረፈች። ከዛ በመቀጠል ደግሞ ደ ፒንክ ፓንተር የተሰኘው ፊልም ላይ በ1999 ኦብሰስድ በተባለ ፊልም ደግሞ በ2000 ዓ.ም በተዋናይነት ተሳትፋለች። አይ አም ሳሻ ፊርስ የተባለውን ዜማውን ደግሞ በ2001 ዓ ም ስትለቅ ስድስት የግራሚ ሽልማቶችን አፈሰች። ቢዮንሴ በ2003 ዓ ም እንግዲህ ምርጥ ዜማ የተባለውን ሲንግል ሌዲስ ለቀቀችና ጉዳዩ የሚመለከታቸውን ወይም የማይመለከታቸውን ማለት ያገቡ ሴቶችና ወንዶችንም ጭምር አስረገደች። ቢዮንሴ ለ16 ዓመታት ያህል በመድረክ ባደረገችው ቆይታዋ 17 የግራሚ ሽልማቶችን፣ ከ75 ሚሊዮን በላይ የሙዚቃ ቅጂዎች እንሸጣለች። ይሄ ታዲያ ከዴስቲኒስ ቻይልድ ጋር የሸጠችውን 60 ሚሊየን ቅጃ አያካትትም። ቢዮንሴ በአሜሪካ የተወደደች የመድረክ ሰው ስለመሆኗ ከዚህ በላይ ምስክርነት የለም። ባለፈው ዓመት አሜሪካውያን አገራማን ብለው እንቅልፋቸውን ጠግበው ማለዳ ሲነሱ ቢዮንሴ ድምጿን አጥፍታ ስትሠራው የቆየችውን አምስተኛ የግል አልበሟን ቪዥዋል ሚውዚክን ለቁርስ አድርሳ ጠበቀቻቸው። ሁኔታው የደነቃቸው የቅኔ ሰዎችም እንዲህ ብለው ጻፉ። መላው አሜሪካ እንቅልፉን ሲለጋ ፍጹም ሳይጠበቅ ሌሊቱ ሳይነጋ ሰማነ ሙዚቃ ይግረም ለሥላሴ እድሜሽን ሰብ ያርገው ድምፃዊት ቢዮንሴ። ያው አሜሪካውያን አማርኛ ቢጽፉ ይህን ማለታቸው አይቀርም ነበር በሚል ይታሰብልኝ። ይህን ካልኩኝ ይበቃኛል። በአዲሱ አልበም ከተካተተው ድራንክ ኢን ላቭ ዜማ ወደ እናንተ ልልቀቅና እዙ ልሰናባ። My fingers off you, baby. I want you, nah, nah. Cigars on ice, cigars on ice. Feeling like an animal with these cameras all in my grill. Flashing lights, flashing lights. You got me pity, pity, pity, baby. I want you. ቢዮንሴ ባለፈው የታሳስ ወር በራሷ ስም ሰይማ ካወጣችው አምስተኛዋ ከሆነው የስቱዲዮ አልበማ ውስጥ ድሮንግ ኢላብ የተሰኘውን ዜማ ነበር ያደመጽነው። ነው ባለቤቷ ጀዚ ነው አብሯት የተጫወተው። ሄኖክ ቃል ጠፍጠፍ አድርገህ ላቀረብከው ቅንብር በጣም እናመሰግናለን። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። መልካም አዲስ ዓመት፣ እንቁጣጣሽ እያልኩኝ ሻን ኪንግስተን ፋየር በርኒንግ እያለ በሚጫወተው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው።